ቄለም ወለጋ ዞን ሀዋ ገላን ወረዳ መንደር ሀያ ተብሎ በሚጠራው አካባቢ ከትላንት በስቲያ በደረሰው ጥቃት የተገደሉ ተጨማሪ ሰባ ሰዎች አስክሬን በየጫካው መገኘታቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለነዋሪዎቹን ከተነዋሪዎቹ የተወሰኑትን በስልክ አነጋግረን ነበር። አንዲት ሕፃን የሟች እናቷን ጡት ስትጠባ እንደተገኘችም አክለው ገልጸዋል። የመንግስት የጸጥታ ኃይሎች በአሁኑ ሰዓት አካባቢውን እንደተቆጣጠሩ የሚናገሩት ነዋሪዎቹ መቻራ በተባለች ከተማ ላይ የተሰባሰቡት እስከ አራት ቀበሌዎች የተፈናቀሉ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም አስረድተዋል። ተፈናቃዮቹን ያነጋገረችው የባህር ዳሯ ዘጋቢያችን አስቴር ምስጋና ሆነች። ዝርዝሩ እንደሚከተለው ይቀርባል። ሰኔ 27/2014 ዓ ም በኦሮሚያ ክልል ቄለም ወለጋ ዞን ሀዋ ገላን ወረዳ ውስጥ መንደር ሀያ ተብሎ በሚጠራው አካባቢ በሚኖሩ የአማራ ብሔር ተወላጆች ላይ የታጠቁ ኃይሎች በፈጸሙት ጥቃት የተገደሉ ተጨማሪ ሰዎች አስከሬን ዛሬም ተገኝቷል። በዛሬው እለት ሰባ የሚጠጉ አስከሬኖች መገኘታቸውን ነው የአካባቢው ነዋሪዎች የገለጹት። የሞተች እናቷን ጡት ስትጠባ የተገኘች ህፃን እንዳለችም ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ ተናግረዋል። አንድ ሰባ ምናምን ህጻን ዘብያ ሞታሉ። ህጻኖ ደግሞ የጠባቂ ጉርጓዝ ብ ወደታቸው ተቆፈረ መሬት የሰሪቸር ህጻን እየጠባቂ ተገኘች። አሁንም አለ። በጣም እንደ ላይን አሰቃቂ ነው። ባያችው ሀዋ ገላን ወረዳ መቻራን ከተማ ውስጥ ተፈናቅለው እንደሚገኙ የተናገሩት እኚሁ ግለሰብ አሁን አካባቢው በጸጥታ ኃይሎች ቁጥጥር ስር መሆኑን ጠቅሰው ከአራት ቀበሌዎች ተፈናቅለው መቻራ ከተማ የተቀመጠው ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸዋል። አንድ መቻራ የሚባል ከተማ ላይ ነው ያለ ነው። የአራት ቀበሌ ህዝብ ነው። በጣም በጣም ብዛት አለው። አደጋ ነው የጸጥታ ይሉ ትንሽ በበረሃ አካባቢ ትላንት ያው እንግዲህ ጊዜ የመጣ ሄሊኮፕተር ነው። ዛሬ አንድ ሁለት ሄሊኮፕተር እኔ ስንቅ አምታ ወታደር አምታ አላወቅነውም። በረሃ ላይ አረስ ብሎ ሲነሳ ያየ ነው። ነገራችን ያልፋል ይወርዳል እና ካምፕ ልያሉ ሆኑ እ ካምፕም አሉ ያው ከአምቡላንስ ጋር ወደ ላይ ወደታ ይላሚያው ዞሮ ዞሮ ከተማው አሁን ሰላሙ ገና ነው። ዛሬ ሁለት በየጫካው ሲዞሩ ወደ ሰባ የሚጠጉ አስከሬኖችንና በህይወት የተረፉ ሰዎችን ማግኘታቸውንም ሌላ የአካባቢው ነዋሪ ተናግረዋል። ዛሬ አርባ ሁለት አስከሬን ነው። አሁን ገና መኪና እየሰረግ ነው ገና ሄዱ አለም አንጻት እስካሁን ይሸጣሉ ግን ያው ያን ነው ግን አሁን ከዛ ተደውሎ ነው ሜዳ ላይ አራት አንድ ቦታ አርባ ሁለት ማስተዳደሪያ ጀምር አርባ ስድስት እነሱ ደግሞ አደርኛ ናቸው። እነሱም ደግሞ ንዞ ሀያ ሁለት እንደዚ ተመጥተዋሉ። የሞቱ ማለት ነው። ሁለት ሰዎች በህይወት የተገኙት በሰልፍ ያሰልፏቸዋል። በአምስት በአምስት ማለት ነው። ከዛ በሩምታ ማለት ነው። በሩምታ እ ሲተኩሱ ተመጥተው አብረው ወድቀው ወርቀው የፍጠዋቀው ከዛ ወጥተው ተመጥተው ቂጡን ተመጥቶ የመጣለ

የተደናቸው ለአንድ ውይይት ነው ብለው ነው ጠዋት ከንጋቱ አስራ ሁለት ሳ ላይ የተሰቀሳቸው ከየበሩ ዞረው ብለውን አፍነዋቸዋለ ምን ወጥኮ ለማምለጥ ቦታም አማራጭም የላቸው። ምና ምንድ ነው ለአንድ ቤት ሶስት ሁለት ሶስት አራት እየሆኑ እዙያውን እየከበቡ ምንም ማምለጫ ኳ ቦታ የላቸውም። እንደዛ እያደረጉ ሰብስበው በሩምታ በቦም ተጠበሬ ማለት ነው የመጥቷቸው ሴቶች፣ የአዛውንቶች ህጻናት የሁለት ወር የሆነ ሳምንት የተማቱ በቦምብ ነው። እነሱ በሸኔ ታጣቂዎች ታግተው ከተወሰዱት ውስጥ ነበርኩ ያለ አንድ ወጣት ደግሞ በየጫካው ሰዎችን ሲገሉ የነበሩ ታጣቂዎቹ ቤተሰቦቹንም እንዳሳጡት አስታውቋል። ከቤት ከስከስተ ህንጣት ላይ ከዛ ክንራ መሳሪያ ደገማ ግን

በአካባቢው የሚገኙ የኦሮሞና የአማራ ብሔር ተወላጆች በሰላም እና በፍቅር አብረው መዝለቃቸውን ያስታወሱ ነዋሪዎቹ ከፍተኛ ማህበራዊ መስተጋብር እንዳላቸው ጠቅሰዋል። የሁለቱ ብሔር ተወላጆች ፍቅርና ማህበራዊ መስተጋብር በዚህ የሃዘን ወቅትም መንጸባረቁን ነዋሪዎቹ ተናግረዋል። ህዝቡ ላይ ደማ ነው። ማንኛውም የኦሮሞ ከብዙ ቀበሌ መጥቶ ከብሯል። ነው ከክልል የመጣው ያዘ ዝ ነበ ነው። እንግዲህ እዛ ሄደን ስናይ በትክክሉ በቅርብ ያለ በጆሮ የሰማህ በጤንነት ላይ ያለ ያው የሁለት ሰዓት መንገድ ተጉዞ ነው የሄደው የቀበረው። በአካባቢው ውስጥ በኩል በትግል ውዝ በኩል ያለው ችግር ምንም ከአኗኗር ችግር የለም። ትንሽ ባለስልጣንና ከአማጫውም ሀይል ያለው እንጂ ሌላ አይደለም። ከሰሙ ጋር እኮ ሁለት ሰው ጋር እንደኛው አልክሰቡ እንደኛው አዝረዋል። ከእነሱ ጋር ችግር የለም። እኛን ማስጠንት ያለን የፖለቲካ የመስተዳድር የክልላቸው ወረዳና ዞን ላይ ነው ትብሎ እንጂ እኚኞቹ ነዋሪዎቹ እንደኛው አዝነው እንደኛው አልተሱ እንደኛው ምንም የሚያደረጉት አማር የተራት እንጂ ተመጥረተሰብ እኳ አንድ ችግር የለው። ሁለቶቹ በጣም ምርቶች ናቸው። ህብረተሰቦቹ ገራሞች ናቸው። እነሱ ላይ አይደለም ያለው ችግር ችግር ያለው ከባለስልጣኑ ጋር የተዋለ አባል አዋገላን ወረዳ መንደር ሀያ በነበረው ጭፍጨፋ ተደናግጠው አካባቢያቸውን ለቀው ወደ አስፋልት ዳር ወጠው የነበሩ መንደር አስራ ሰባት የሚባለው አካባቢ ነዋሪዎች የጸጥታ ኃይሉ አካባቢውን በመቆጣጠሩ ዛሬ መመለሳቸውን የነገሩን ደግሞ የአካባቢው ነዋሪ የሆኑ ሚኒሻ ናቸው። ሰዓት እነዚህ ሲመጡልኝ ሄጄ እንደገና ኃይል ያገኘው ጊዜ በሞተር እየበረርኩኝ በየአቅጣጫው የሄዱትን ሁሉ እንዲመለሱ አረኩ። ሚኒሻዎቹን ሄጄ በየአቅጣጫው መለስኩኝ ወደ ሰፈር። ከመንደር ሀያ ተፈናቅለው መቻራን ከተማ የሚገኙትን ተፈናቃዮች በአካል በመገኘት የጎበኙት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲ እርሳቸው ኦነግ ሸኔ ብለው የጠሩት ኃይል ሀይማኖትና ብሔር ሳይለይ ንጹሐን ዜጎችን እንደሚገድል ተናግረዋል። መንግስትም ጠንካራ የሚባል እርምጃ እየወሰደ እንደሚገ የሚገኝ መግለጻቸውን የሀገር ውስጥ ሚዲያዎች ዘግበዋል። እዚህ አይራ ጉልሶ መዐት ሰው ነው የጨፈጨፉት። ቡራዩ ላይ መዐት ሰው ነው የጨፈጨፉት። እዚህ ግዳ ፊረሙ ኦሮሞ በመሆናቸው ብቻ መዐት ነው የጨፈጨፉት። እዚህም የሞተው ሁሉም ነው የሞተው። ሰባ ሰባት አይደለም አርባ ዓመት አይደለም አራት ዓመት የኖረ የትም አንድም ቀን የኖረ ኢትዮጵያዊ ነው። የትም ይኑር የትም ይኑር። እንደዛ አታስቡ። በጣም አደገኛ እርምጃ መውሰድ ጀምረናል። ይህንም መቋቋም አቅቶት የጸጥታ ኃይል ፊት ለፊት መቆም አቅቶት ንጹሐንን በየደረሰበት እየሸሸ በደረሰበት እርምጃ እየወሰደበት ነው። ተከታትለን የገባበት ገብተን የገባበት ገብተን አስፈላጊን ሁሉ እርምጃ እንወስዳለን። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል በበኩሉ ጥቃቱን አለመፈጸሙን በመግለጽ መንግስትን ተጠያቂ አድርጓል። ጥቃቱ የተፈጸመው በአካባቢ ሚኒሻዎች መሆኑንም የጠቀሰው ቡድኑ እንዲጣራ መጠየቁም ይታወሳል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በጥቃቱ ንጹሐን ዜጎች ተገድለዋል ሲሉ በማህበራዊ ትስስር ገጻቸው ላይ በወጡት ጽሑፍ አስታውቀዋል። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል። ለግድያው ሸኔን ተጠያቂ ሲያደርጉ የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ደግሞ መንግስትን ተጠያቂ አድርጓል። ባለፈው ሰኞ ከአዲስ አበባ በ400 ኪሎ ሜትር ላይ በምትገኘው ቄለም ወለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብዓዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ጥቃቱ የተፈጸመበት አካባቢ በዋናነት የአማራ ተወላጆች የሚኖሩበት እንደሆነም ኮሚሽኑ ገልጸዋል። ኮሚሽኑና ጠቅላይ ሚኒስትር አብይ አህመድ ለግድያው ሸኔን ተጠያቂ ሲያደርጉ መንግስት በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቃባይ ኦዳ ታርቢ ደግሞ ለግድያው የመንግስትን ታጣቂ ሚሊሻዎችን ተጠያቂ አድርገው በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር